ዛሬ ጠዋት ኢትዮጵያውያን መሆናቸው የተገመቱ ስምንት ፍልሰተኞች በጅቡቲ ባህር ላይ ሕይወታቸው ማለፉን የዓለም አቀፉ የፍልሰተኞች ድርጅት አይኦኤም አስታወቀ። ፍልሰተኞቹ የሞቱት በህገወጥ አዘዋዋሪዎች ከየመን ወደ ጅቡቲ ሲመለሱ እንደሆነ ድርጅቱ ገልጿል። ገልሞ ዳዊት ዝርዝራለው የዓለም አቀፉ ፍልሰተኞች ድርጅት አይ ኦ ኤም ዛሬ ከየመን ወደ ጅቡቲ በጀልባ ሲጓዙ የነበሩ ስምንት ኢትዮጵያውያን ፍልሰተኞች ባህር ውስጥ ሰጥመው ህይወታቸው ማለፉን ገልጸዋል የድርጅቱ ቃል አቀባይ ይቮን እንደገ ለስምንቱ መዋቾች ዛሬ ጠዋት በጅቡቲ ባለስልጣናት የቅብር ስነ ስርዓት መፈጸሙን ገልጻለች። ሚስ ይቮን ከአደጋው የተረፉ ሰዎችን ዋቢ በማድረግ እንደገለጸችው ጉዞውን የጀመሩት 34 ሰዎች እንደነበሩ ከዚህ ስምንቱ ህይወታቸው ሲያልፍ ሌሎች ስድስት ደግሞ በሕይወት ተርፈዋል። ከየመን ወደ ጅቡቲ ኦቦክ ሲያጓጉዛቸው የነበሩ ሦስት ህገወጥ አዘዋዋሪዎች መሆናቸውን ገልጻ፣ ሕገወጥ አዘዋዋሪዎች የሞቱ ስምንት ሰዎችን በብላዋ አስፈራርተው ከጀልባ ወደ ባሕር እንደጣሏቸው በዛም ህይወታቸው ሕይወታቸው ማለፉን የዐይን እማኞች አብራርተዋል። ፍልሰተኞቹ ከጅቡቲ ወደ የመን የገቡት በህገወጥ ጉዞ ሳዑዲ አረቢያ ለመግባት እንደነበረ ነበረ ገልጻ፣ ለሀያ ስድስቱም በአይኤም የጤና ምርመራ እየተደረገላቸው መሆኑንም ተናግራለች። የዓለም አቀፉ የፍልሰተኞች ድርጅት አይኤም ሰሞኑን በኮሮና በሽታ ምክንያት የአካባቢው ሀገራት ድንበር ዝግ በመሆኑ ከየመን ወደ ጅቡቲ የሚመለሱ ፍልሰተኞች ቁጥር መጨመሩን ገልጸዋል። ድርጅቱ በዛሬ መግለጫው ባለፉት ሶስት ሳምንታት ብቻ ወደ 2 ሺህ የሚገመቱ ፍልሰተኞች ከየመን ወደ ጅቡቲ መመለሳቸውን አስታውቆ ፍልሰተኞቹን የሚያጓጉዙ ህገ ወጥ የሰዎች አዘዋዋሪዎችም የተለያዩ የመብት ጥሰቶችን በፍልሰተኞች ላይ እያደረሱ መሆናቸውን ገልጸዋል። ዛሬ ጅቡቲ ኦቦክ አካባቢ ስለሞቱ ስደተኞች በጅቡቲ የኢትዮጵያ ኤምባሲ ሶስተኛ ጸሐፊ በእውቀቱ ደባስ ኤምባሲው ጉዳዩን እያጣራ መሆኑን ነው የገለጹት። በአነስተኛ ጀልባ ከየመን ተጭኖ ሲመጡ ጀልባዋ ላይ የመገልበጥ አደጋ ደርሶ ነው የሚባል ነገር አለ። ይህም ያው በእርግጥ ማጣራት የሚያስፈልገው ነው። በአካባቢው ካሉ ያ ባልደረቦች ጠይቀናል። ወደዛ የሚሄድም ቡድን ይኖራል። ኤምባሲው ጉዳዩን ለማጣራት አሁን ቁጥሩ ላይ ማጣራት እያደረግን ነው። አቶ በእውቀቱ ሰሞኑን ከየመን ወደ ጅቡቲ እየተመለሱ ያሉት ፍልሰተኞች በጅቡቲ መንግሥት ድጋፍ እየተሰጣቸው መሆኑን ተናግረው ኢትዮጵያም ዜጎቿን ወደ ሀገር ለመመለስ ከሀገሩ መንግስት ጋር እየተነጋገረች ነው። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ